ትሰመይ ቅድስተ ቅዱሳን ወውስቴታ ጽላተ ኪዳን አሠርቱ ቃላት ባጻብኢሁ ለእግዚአብሔር ቀዲሙ የነወነ በየውታ እንታይ እቲ ቀዳሚ ስሙ ለመዳኒነ ኢየሱስ ክርስቶስ ዘተሰባምን እኪ ዘንበ ለሁላጤ ወኮነ አራቄ ለሀዲስ ኪዳን ወይዘ ደሞ ቅዱስ አንጾ ኸሙ ለማሀይምናን ወለ ህዝብ ንጹሃን ሳሊለና ቅድስት ወበእንታዝና በቂ ኩልና ኦ ዲተ አምላክ ንጽይት ኩሎ ጊዜ ንስእል ከመን ርከብ ሳይለበ ሃበ መፍቀርየ ሰብ

زئ زي twelve, thirteen, thirteen, thirteen, thirteen, thirteen, thirteen, thirteen,

مَلَاوْكَا تَوَا لَنَا كُدِّسْ مَا

ደም ሰማያት ውሃቢ ህይወት ለኩሉ አለም ሳሌ ለነ ቅድስት አንቲውቱ

أنت أوست أنت سا أنت سا يا سالي لنا قدست بثرة أروني أنت سا ዘንዘንበለተክል ወኢ ሰቀይዋ ማየ ከማሃ አንቲኒ ወላዲተ ክርስቶስ አምላክነ ዘበ አማን

ربي ام غير ما سرا في الوكرو بيال انت <سؤال> بما انا مكاز <متصفيق> مدنا وساليت ايوا تعالى <سؤال> نفساتنا سالي لنا <سؤال> ያኔነ ኢየሱስ ክርስቶስ ያጽናነ በርትይተ ሃይማኖት ውስታሚ ነዚያሁ ይጸግዋነ ሳይሎ ምህረቶ ይስረይ ሃቲአተነ በብ ምእለቱ ሳሊለና ቅድስ ጸሎታ ለማርያም ወስለታ ያድህነንማ ተወልዳ ምሮ ላስጨረሰን ለፈጣሪያችን ለኢየሱስ ክርስቶስ ክብር ምስጋና ይሁን። እንዲሁም ለነ ምክንያተ ድህነት ለሆነችው ለመረጣት ለቅድስት እናቱ ለድንግል ማርያም ክብር ምስጋና ይሁን፣ አሜን።